ጋቢና ቪኦኤ። ሰላም ሰላም! እንዴት አመሻችሁ? ተሳፈሩ፣ ገባበሉ። ታክሲው ሞልቷል። ጋቢና ቢኦኤ አስገባችሁት።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 ሰላም፣ ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን። ከዚህ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርቡ ጋቢና ቪኦኤ ፕሮግራማችን ተጀምረዋል። ማስተናግዳችሁ ዛሬ ዲዜ ፋትሱ ነኝ። ዛሬ እንግዲህ አርብ ነው፣ ሙዚቃ እንሰማለን። ዛሬ ደግሞ ፕሮግራማችን ላይ ሁለት በጣም በቃ የተወደዱ ኢትዮጵያኖችን አሳፍሬ ያለሁኝ። እስቲ አብራችሁኝ እንድትቆዩ በመጋበዝ አንድ ሙዚቃ ጋብዥ ይመለሳለሁኝ። ያዘጋጀውላችሁ ሙዚቃ እንከባበር ይሰኛል ወይም ተቀበል የሚለው ሙዚቃ የጌቶች ማሞ ቁጥር ሁለት ነው። እሱን ጋብዛችኋለሁ። አለኝ እውነት ነት አለኝ ሰሚ ባገኝ አለኝ እውነት ነት አለኝ ሰሚ ባገኝ ከፍቅሽ ያጣሁት የጎደለኝ ብዙ ነገር አለኝ አለኝ እውነት ነት አለኝ ሰሚ ባገኝ አለኝ

یا کورچانلر، یا کورچانگار، سعیدون کردم. I am you. to carry me the Sarah, Sarah, Sarah, Sarah, Sarah, Sarah, Sarah, Sarah, Sarah, Sarah, Sarah, Sarah, Sarah, Sarah, Sarah, Sarah, Sarah, Sarah, Sarah, Sarah, I'm እንከባበር ያደመጣችሁት አዲሱ የጌትሽ ማሞ ሙዚቃ ነው። ጌትሽ ማሞ እንግዲህ ይህንን ቁጥር ሁለት ተቀበል ብሎታል። ተቀበል ቁጥር አንድ ደግሞ ብዙዎቻችሁ የምትወዱት ሙዚቃ ነው። ቪዲዮን በጣም አሪፍ ነበረ። እንግዲህ በዚህ ሙዚቃ ዘናፈታ እንዳላችሁ ተስፋ አደርጋለሁ። ማስተናግራችሁ ዲጄ ፋቱ ነኝ። እንግዲህ ከዚህ ከአሜሪካን ድምጽ ሬዲዮ ጣቢያ ስቱዲዮ 14 ሆኜ በቀጥታ ማስተላለፍላችሁ የጋቢና የዓርቡ ጋቢና ቢ ፕሮግራማችን ነው። እንግዲህ የባህር ዳር ዩኒቨርሲቲ በነገ እለት ሁለት ታዋቂ ኢትዮጵያኖችን የክብር ዶክትሬት ይሰጣል። እነሱም የግጥምና ዜማ ደራሲው አንጋፋ አበበ መለሰና በመቄዶንያ የአዛውንቶችና የአእምሮ ሕመምተኞች ማህበር መስራች ቢንያም በለጠን ነው። እንግዲህ ከሁለቱም ጋር ጊዜ ይኖረኛል ብያለሁ። አቤን በኋላ እደውልለታለሁ እና በቀጥታ አስገባዋለሁ። ቢኒያምን ግን በስልክ አውርቼው ነበር፣ አሁን እዚህ ስቱዲዮ ከመግባቴ በፊት። እሱን እስቲ ወደ እናንተ ለዩኒቨርሲቲው ያው እንደ ለበጎ ነገር ትኩረት መስጠቱ ጥሩ ነው። ግን ያው እኛ ድረጆች በበጎ ፈቃድ፣ በጉልበት በተለያየ የሚያገዙ ሰዎች በጣም ደስ ይላል። ድርጅቱ እንደዚህ እንትን ሲሆን ግን ያው ዶክትሬት ነገር የሚጠፋ ነው። ምን ያው መንፈሳዊ ሹመት አይደለም፣ ያው አለማዊ ነገር ነው። ብዙም ማለት አይደለም። ብዙ ጊዜ መታገል የሚያስፈልገው ዘላቃይ ታይ ላለው መንፈሳዊ ሽልማቶች ነው። እና ብዙም እንትን አይደለም። ግን ዩኒቨርሲቲው ግን ሊመሰገን ይገባል። ዩኒቨርሲቲው ፕሬዚዳንት ዶክተር ባይሬ ዳምጤ ናቸው። ዶክተር ፍቅር ስላም ቫይስ ፕሬዚዳንቱ፣ ሴኔቱንም በጣም እናመሰግን ፈልጋለሁ። አጠቃላይ የባህር ዳር ዩኒቨርሲቲ ማህበረሰብን በጣም አመሰግናለሁ። በመቄዶኒያ በሚረዱ አንድ ሺ አምስት መቶ ሰዎች ስምና መቄዶኒያን ደግሞ በተለያየ በሚያግዙ ሰዎች ሆኒም ትልቅ ዩኒቨርሲቲ ነው። ከሀምሳ ስምንት ዓመት በላይ ያለው እንጋፋ ዩኒቨርሲቲ ነው። እግዚአብሔር ይስጥልኝ ነው የምለው። እንግዲህ ይሄ አሁን እንግዲህ እንደዚህ ክብር መሰጠቱ የክብር ዶክትሬት ማግኘቱ ለወደፊት ላለህ እንግዲህ ጉዞ ገና መጀመሩ ነው ማለት ይቻላል። ገና ይቀጥላል እና ለዚህ ለወደፊት ጉዞ ምን አስተዋጽኦ ይኖሯል በታስባለህ መሰለህ። እንግዲህ አንድ ነገር እግዚአብሔር ያለው ነገር ከሆነ ሁሌ ይሄዳል፣ ይቀጥላል ግን መቶ ክብር ዶክትሬት ቢሰጥህ እግዚአብሔር ካላለው ምንም ሊዘጋም ይችላል። እና ዋናው ምንድን ነው የእግዚአብሔር ፈቃድ መሆኑ ነው። ሂድ ካለ ይሄዳል፣ አቁም ካለ ትቆማል። ና ግን ያው ሰዎቹ ግን በሆነ ሰው ጥሩ ያለ ማገዝ ጭምር ነው። ተማሪውም በጎ ነገር ላይ እንዲሳተፍ ለማበረሰታት ነው እና ጥሩ ነው እንዳልከው፣ ደግሞ በተለይ ደግሞ እንደዚህ ለሚያግዙ እኛ ሰዎች ደስ ይላቸዋል ሲሰሙ ሲያዩ ከዚ አንጻር ጥሩ ነው ብዬ ነው የማስበው። መቄዶንያን እዚህ ያደረሰው እኔ አደለውም የተለያየ ሰዎች ማህበረሰቦች ድጋፍ ነው። እኔ ምንም አልሰራውም። ሀብታም ድሀ ሳንል የሃይማኖት ተቋማት አባቶች የመንግስትም ድጋፍ አለ። በተለ በተለይ አሁን የአዲስ አበባ ከተማ መስተዳድር መሬት ይሰጠናል። ኢትዮ ቴሌኮም አሁን ሎቶሪ እርዛታ እንድናሰባሰብ ፈቅዶልን ብዙ እገዛ እያገኘ ነው እና ህብረተሰቡም በተለያየ መልክ ያገዛል። አሁን መጥተው ልብስ የሚያጥበዋሉ ጊዜያቸውን የሚሰጠዋሉ። እኛ ደግሞ ተገልጋዮች ብዙ ጊዜ አልጋ ቁራኛ ናቸው እና እነዚህ ሰዎች ፍቅር ይፈልጋሉና እነዚህንም መጥቶ እግዚአብሔር ይማራችሁ ማለትም ትልቅ ነገር ነው። መጽሐፍ ቅዱስ ላይም እኮ ታምሜ ጠየቀኛል የሚል አለና እንዴት አየን ሲሉት፣ ከእነዚህ ከተናናሾቹ ለአንዱ አደረጋችሁ ማለት ለእኔ ያደረጋችሁ ነው ይልና እነዚህ እነዚህ ሁሉ ሰዎች ደስ ይላቸዋል ከዚ አንጻር በጣም ጥሩ ነው በጣም አሪፍ እንግዲህ አሁን በመጨረሻ የምጠይቅ ጥያቄ ምንድን ነው አሁን ያለውን ስታ የመቄዶኒያ እንግዲህ የአዛውንቶችና የአእምሮ ህመምተኞች መረዳጃ ማህበር ያለውን ስታተስ ብትነግረኝ አሁን ምንድን እየሰራችሁ ነው አሁን አፕዴት ለማድረግ ማለት ነው አድማጮቻችን ወደ መቄዶኒያ ስመጣ መቄዶኒያ እንግዲህ አምስት አመት አልፎታል ወደ ስድስት የሄደ ነው በዚህ ጊዜ ውስጥ አሁን እንግዲህ አንድ ሺ አምስት መቶ ሰዎች ነው እየረዳ ያለው በዋናነት የምንረዳቸው እኛ የአልጋ ቁራኛ የሆኑ ሰዎች ሰው የተጸየፋቸው በጎዳና እየሰበሰብን ነው። ልዩ ድርጅቱ ልዩ የሚያደርገው ነገር ምንድን ነው? አንደኛ የውጭ ፈንድ የለውም። መቄዶኒያ በሀገር ውስጥ እርዳታ ብቻ ነው። ይህን ሁሉ አንድ ሺ አምስት መቶ ሰው ማለት በጣም ብዙ ነው። በብዙ ከሚሊዮን በላይ ነው የምናወጣው በየወሩ። ከዛ ውጭ ደግሞ አዲስ መንግስት በሰጠን ቦታ ላይም ግንባታዎች አከናውነናል እና ብዙ ሰዎች አስገበተናል። ስለዚህ እንግዲህ ድርጅቱ አሁን ወደ አንድ ሺ አምስት መቶ ደርሷል። ተጨማሪ ሰዎችም ለመያዝ በዝግጅት ላይ ነው ያለ። ነው ብዙ ሰዎች ይደውላሉ። ከጎዳና ከሆስፒታልም በሽተኞች ይመጣሉ። ፖሊስም እንደዚህ መንገድ ላይ በተለይ ጎዳና ላይ ያሉ ሰዎች ሲገጩ ሐኪም ቤት ሕክምና ከተደረገላቸው በኋላ መኖር ስለማይችሉ ወደ እኛ ይመጣሉና የተረጃዎች ቁጥር እየጨመረ የሕብረተሰቡም ድጋፍ እንደዚሁ እያደገ ነው የመጣው። ብዙ ሰው ይጎበኘናል። አሜሪካም ያሉ ጓደኞች እንግዲህ አንተ ንገር ወደ ኢትዮጵያ ሲመጡ አድማጮችም በዛው እንዲጎበኙ ሰርጋቸውን የሚያደርጓሉ እኛ ማዕከል ልደት የሚያደርጋለን፣ ሙት አመታቸውን ያደርጋሉ፣ አሮጌ ልብስ ያመጣሉ። በጣም የህብረተሰቡ ተሳትፎ በጣም ደስ ይላል። በድርጅቱም እንደዚሁ በትንሽ ወጪ ነው። አሁን መቄዶኒያ ምንድን ነው? በትንሽ ወጪ ብዙ የሚሰራ ነው። የሀገር ውስጥ እርዳታ ብዙ ጊዜ ብዙ አይደለም። ስለዚህ በሀገር ውስጥ ብቻ አይነት ሰውረዳ ማለት በትንሽ ብር ብዙ ይሰራል ማለት ነው እና በተለይ አልጋ ቁራኛ ሰዎች በቀን ሶስት አራት የዳይፐሩሉ የሚለወጥላቸዋሉ ጎዳና ላይ እየተደፈሩ አሉ። አሁን በክረምት ነው፣ ኢትዮጵያ ውስጥ አሁን እንደምታየው ክረምት እየገባ ነው። ብዙ ሰዎች በክረምት የሚሞቱበት ወቅት ነው እና እነዚህ ሰዎች ነው የምናነሳው። ጎዳና ላይ መደፈር አለ። የሚገርመው የጎዳና ኑሮ በጣም ብዙ ሰው ምግብ፣ ልብስ ብቻ አይደለም፣ መጠለያ እጥረት አይደለም። ትልቁ ችግር ጎዳና ያለ ሰው በጣም ችግሩ የዱርዬ ነው። አሁን ለምሳሌ ከምሽቱ አራት ሰዓት በላይ ምናምን ላይ ከሆነ በኋላ ሲያልፍ ዱርዬ ከየ ጎዳናው ይወጣል። በቃ ሰዎችም ሲሎችን ይገፍራሉ። አባቶች አሁን ሲያጫውቱም በቃ ልብሳቸውን እንኳን ጫማ እንኳን ተንተርሰው ነው ያችን ቁጭ ካርቡ ይቀማሉ ማለት ነው። እና ዝርፍ ያው መደብ ደግሞ ይሄን ሁሉ እንግዲህ ተገላግለው በሰላም እግዚአብሔርን እያመሰገኑ አንድ ሺ አምስት መቶ ሰዎች እየኖሩ ነው ያሉት ማለት ነው በመቄዶኒያ በጣም ጥሩ በጣም ደስ የሚል ነው። እንግዲህ ያው አድማጮቻችንም በዚህ አጋጣሚ እናንተን የሚደግፉበት ነገር ካለ ላይክ አድራሻ ቢሆን የምትነግረን ነገር ካለ ማስተላለፍ ትችላለህ መልእክት። ጥሩ ነው እንግዲህ አሁን በአሜሪካ ነገር አካውንት ከፍተናል። በዛም ሰዎች መርዳት ከቻሉ መቄዶኒያ ቻሪቲ ሆምስ በሚል ዌልስፋርጎ ባንክ ነው አካውንት ነምበሩ ስድስት ዜሮ ስምንት ዘጠኝ ሁለት አንድ ሁለት ሶስት ሶስት ሶስት ነው ደግሞ ያለው ቁጥሩን ምንድን ነው እስከ ሰጠኸኝ ስድስት ዜሮ ስምንት ዘጠኝ ሁለት አንድ ሁለት ሶስት ሶስት ሶስት ሶስትም ሶስት ጊዜ ነው። ቼኪንግ አካውንት ነው። በዚህ ቢልክ ሁሉም እዛው አሜሪካ ነገር ያለ ነው። በዛው ማስገባት ይቻላል። ኢትዮጵያም ደግሞ ለመላክ ከፈለጉ የዳሽን ባንክ አካውንት አለን። መቄዶንያ ውስጥ አንድ ሰው ለማኖር በወር ወደ ስድስት መቶ የኢትዮጵያ ብር ነው። ወደ ስድስት መቶ ኢትዮጵያ ማለት ወደ ሀያ ዶላር አካባቢ ነው። አንድ ሰው ይህን ያል ብር ቢልክ በየወሩ አንድ ሰው ከጎዳና ማንሳት እንችላለን ማለት ነው። በዚህ መልኩ እንግዲህ ሰው ኢትዮጵያ ደግሞ ሲመጡ ቢጎበኙን እነዚህ የተለያየ ሰርግ ሁሉ ማድረግ ይቻላል። ይገርማል። ሊነገዱ ሰዎች ያደርጋሉ። አሁን ሴፉ ባንታሆን የሚያጋርጓል በጣም በጣም ደስ ነው የሚላቸው ሻይ ካረጉ በኋላ እዚህ ሲነግሩ እና የተለያየ ግራጁዌሽን ሁሉ ማድረግ ይቻላል። መቄዶኒያ አሁን አዲሱ ቦታ እንደውም አዳራሽ ሰርተናል። በዚህ በዚህ መልኩ ማገዝ ይቻላል። በጣም ጥሩ እንግዲህ ቢኒ፣ ሌላም ጊዜ ደግሞ ተመልሰን እናወራሃለን። ያው ከጎንንን ለማለት ነው የምትሰራው ስራ በጣም የሚደነቅና ሊታገዝ የሚገባው ነው ብለን እናምናለን። ስለዚህ ከጎንን ሁል ጊዜ እናመሰግናለን። ስለ ጊዜ እንግዲህ የቀረውን ጊዜን በደስታ አሳልፍ እና እንኳን ደስታ አለ በድጋሚ። እኔም በጣም አመሰግናለሁ እንግዲህ መቄዶኒያ ለዚህ ደረጃ ካበቁት ብዙ አንዱም የእናንተም ጭምር ነው። የተለያየ ሚዲያዎችም እያገዙ ነው ህብረተሰቡም፣ ቅድም ከጠቀሱ በተጨማሪና ቪኦኤንም ስራችን በተቻላችሁ መጠን እስከ ዛሬ ስላስተዋወቃችሁልን በጣም አመሰግናለሁ። እናመሰግናለን ቢኒያም በለጠን፣ በጣም እናመሰግናለን። እንግዲህ በዚህ አጋጣሚ እንኳን ደስ አለ። ባህርዳር ዩኒቨርሲቲም ሊመሰገን ይገባዋል። እንደዚህ አይነት ሰዎችን እንደዚህ በማበረታታት አለን ማለት ሪኮግኒስ ማድረግ በጣም ትልቅ ነገር ነው እና በዚህ አጋጣሚ ሁሉንም እናመሰግናለን። ቢኒያም የሚሰራው ትልቅ ነገር ነው። በተለይ እዚህ ወደ ውጭ ሀገር ለምትኖሩ ሰዎች ይሄ ትልቅ መልዕክት ነው። አንድ ሰው በወር ሀያ ብር ሀያ ዶላር ማለት ነው ሀያ ዶላር እየሰጠን አንድ ሰው ማኖር መሻል ማለት በጣም ለ ዋነኛ ውጭ ሀገር ለምንኖረው ብዙ የሚከብድ አይደለም እና እንድታስቡበትም በዚህ አጋጣሚ ማስተላለፍ ፈልጋለሁ መልእክቴን። አንድ ሰው ሁለት ሰው ብንረዳህ በጣም ትልቅ ነገር ነው እና በኢትዮጵያ ወደ ስድስት መቶ ብር ማለት ነው። በዚህ ሀገር ደግሞ ሀያ ዶላር ማለት ነው። መቄዶኒያ ቻሪቲ የሚል ወልስ ፋርጎ ከፍተናል ነው የሚለው። እንግዲህ በዛ ተባበሯቸው፣ እርዷቸው፣ መርዳት ጥሩ ነው። ፕሮግራማችን እንግዲህ ይቀጥላል። ማስተናገዳችሁ ከዲጄ ፋቱ ነኝ። አቤ ጋር እየደወልኩለት ነው። አቤ ባህር ዳር ገብቷል። ቅድም ስደውልለት ገና ከአይሮፕላን እየወረደ ነበረ። እንግዲህ ስልኩን እየሞከርኩ ነው። እስቴ ሙዚቃ ሰምተን እንመለስና ና ብን ካገኘ ነው በመለስን ደግሞ እናወረዋለን። አብራችሁን ቆዩ። ጋቢና ቪኦኤ ከዲጄ ፋቱ ጋር the chair እንግዲህ ሙዚቃውን ስላቋረጥን ይቅርታ እንጠይቃለን። ሄኖክ እንግዲህ ዛሬ አርባሩ አይመጣም ነበር ብዙ ጊዜ ዛሬ ምንጣለ ወደዚህ ዲጄ፣ እንደምታውቀው ዝግጅታችንን በአዲስ መልኩ ልናቀርብ ነው። በጣም ጥሩ። ከሰኞ እስከ አርብ ከምሽቱ አንድ ሰዓት ተኩል እስከ ሁለት ሰዓት የነበረው ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል ድረስ በዋሽንግተን ሰዓት ዋን ፒኤም ላይ ማለት ነው እንደሚሆን ለአድማጮቻችን ለመንገር ነው እንግዲህ በቀጥታ በናይል ሳትና በአጭር ሞገድ በ19 እና 25 ሜትር ባንድ በ12110 እና በ15580 ኪሎ ሄርትስ እንደሚገኝ ለመግለጽ ነው። ያንተም ዝግጅት እንግዲህ የጋቢና ሙዚቃን ከዲጄ ፋቱ ጋር በመሆን የምትከታተሉትን። ስለዚህ በቀጥታ ናይል ሳት ላይም ሁሉም ላይ ማለት ነው። ናይል ሳትም በቀጥታ ይሆናል። በአጭር ሞገድም እንገኛለን ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል ፌስቡክ ላይቭም የሚከታተሉን ፌስቡክ ላይቭ አትቬዮ አማሃሪክ ላይ ሊያገኙን ይችላሉ። በቀጥታ በዋሽንግተን ዲሲ አቆጣጠር ዋን ፒኤም ላይ ኢትዮጵያ ደግሞ ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል ድረስ እንድትከታተሉን እንጋብዛለን። ካለፋቸው ዝግጅቶቹ ካለፏቸው ደግሞ ሁለት ጊዜ እንደግመዋለን። ዝግጅቱን ከምሽቱ 12 ሰዓት አዲስ አበባ ላይ ኢትዮጵያ ላይ እስከ 12 ሰዓት ተኩል እንደዚሁም ደግሞ ከምሽቱ አንድ ሰዓት ጀምሮ እስከ አንድ ሰዓት ተኩል ድረስ ያገኙናል። ይህንንም በሳተላይት በቀጥታ በናይል ሳት መከታተል የሚችሉት ነው። በጣም አሪፍ። በዚሁ አጋጣሚ እንግዲህ ፌስቡክ ላይ ባት ላይም ገብቶ ሰብስክራይብ ቢያደርጉ ለእነሱ ኖቲፊኬሽኑ ይሰጣል። ሰብስክራይብ አድርጉ። አት ቪዮ አማሃሪክ ላይ ጋቢና ቪዮ በቀጥታ የምትከታተሉት ዝግጅት ይሆናል። አስተያየቶቻችሁን ሁልጊዜም እንወስዳለን። ዲጄ ዛሬ አርብ ነው። መቼም ሞቅ ደመቅ እያረከው እንደሆነ እርግጠኛ ነን። እንድትከታተሉ እንጋብዛለን። አስታውሱ ከምሽቱ ሁለት ሰዓት ላይ አድማጮቻችን የምታደምጡት ከዚህ ከዋሽንግተን ዲሲ ከቮይስ ኦፍ አሜሪካ በቀጥታ የሚተላለፍላችሁን ጋቢና ቪኦኤ ፕሮግራማችን ነው። የማስተናግዳችሁ ዲጄ ፋቱ ነኝ። ፈልጌ ያስፈልጌ አግኝቼዋለሁ አቤን። አቤ እንግዲህ ባህር ዳር ነው ያለው፣ በገነገው ዕለት የባህር ዳር ዩኒቨርሲቲ የክብር ዶክተር ይሰጠዋል። ሄሎ አቤ፣ ተነስትልኝ ሰት እንድናለ። እንዴት ነህ አቤ? እንግዲህ በመጀመሪያ እንኳን ደስ አለህ ማለት እፈልጋለሁኝ። ይህ ትልቅ ክብር ነው ለሰራኸው ስራ እንደዚህ ሪኮግኒሽን መስጠት በዚህ በትልቅ መንገድ በጣም ጥሩ ነው። ከዛ በሚበልጥ ደግሞ አንተ ከባህር ዳር ነህና ባህር ዳር ዩኒቨርሲቲ ነው ይህንን ክብር ዶክትሬት የሰጠህ። እንዴት ነህ? ምን ተሰማህ? እስኪ ንገረኝ። በጣም ደስ ይላል ማለት እንግዲህ የተወለድኩበት ሀገር ውስጥ ይህን ነገር በማግኘቴ ይህን ክብር ማግኘቴ ተወልጄ አድጌ የተማርኩበት ሀገር ይህን ነገር በማግኘቴ እጅግ ከፍተኛ ደስታ ነው የተሰማኝ። በጣም ቃላት ላገለጽ አይችልም። አሁን የት ነው ያለኸው? ባህር ዳር ገባሁ። ቅድም ብለኸኛል አይደል? ባህር ዳር ገባሁ። እንዴት ነው ያለው አቀባበል ምናምን እንዴት ነው ስ ያለውን ድባብ ንገሪ። እንግዲህ ቀደም ብለው ሀይልዬና ሀይልዬ ታደሰና ማዲንጎ አፈወርቅ ቀደም ብለው ከሁለት ቀን በፊት በግል መኪና ተጉዞ የጠበቁን ከአብረውኝ የመጡት የሮሃ ባንድ ዘመኛው አቀናባሪ ዳዊት ይፍሩ፣ ነዋይ ደበበ፣ ስሳ የሚባል ጓደኛዬ እና ኩላሊት የቸረልኝ ልጅ ሳሚ ዩኒቨርሲቲው እንትን ብሎታል ጠርቶታል፣ በክብር እንግድነት እና ሳሚ ሆነን ነው የወረድነው። ከአውሮፕላን ስንወርድ እንግዲህ በጣም ደስ የሚሉ ዘፋኞች ነበሩ። በእስክስታ በነጭ በለበሱ በባህል ባጌጡ እንትኖች የባህል ዘፈን እያቀረቡ እያጨበጨቡ ምን እያሉ በጣም ደስ በሚል ደማቅ አቀባበል የተቀበሉ በጣም ደስ የሚል ነበር። እስከ ሆቴላችን ድረስ የዘፈኑ እያጀቡ ያመጡት። አብ እንግዲህ በስራዎች ብዙ ነገር ገልጸሃል። አንድ ነገር ሁሌ ይሄንን ልጠይቅህ እያሰብኩ ወደ ጭንቅላሴ ሲመላለስ የነበረ ጥያቄ ልንገር። ይሄ ማክበር መከባበር፣ ሰውን የሰራውን ስራ አይተህ እንደዚህ በአድናቆት መልኩ ይህን ሰርተሃል አመሰግናሉን ጥሩ ነው ብሎም ከዚህም ባለፈ ደግሞ አሁን ለአንተም እንደሚደረግልህ ለክብር ዶክትሬት እንደዚህ ማድረስ ምን በማህበረሰቡ ዘንድ እንዴት መሆን አለበት ትላለህ? ስለዚህ ያለህ አስተሳሰብ ምን አይነት ነው? በጣም ጥሩ። አሁን አሁን ነው ይሄ ነገር እንግዲህ እየተለመደም የመጣውም እየታየም የመጣውም እና ድሮ በምንሰራበት በእኛ ዘመን ይሄ ሁሉ ነገር አልነበረም። እንደውም የባሰ ትንሽ ተጽዕኖ ሁሉ ነበረብን። በሬዲዮ የመሰደብ በሬዲዮ ብዙ ነገር ይናገሩናል። የሬዲዮ አቅራቢዎች እነሱን ለመኮነን ሳይሆን ግን የሚገርም ነገር ልክ በፕሮግራማቸው ላይ እንደዚህ አድርገው እንደዚህ እየሰሩ እንዲ እንዲ ሁ እንግዲህ ይህን አነግረም ያለው ሁኔታ እየተችን ና መጨረሻ ላይ አድማጮቻችን ሙዚቃ አዳምጦ ቆንጆ ሙዚቃ ብሎ ሚለቁት እኛን የእኛን ዘፈን መለ እና እንዲህ አይነት ዘመን ነበር ያን የነበረው እና የሰራ የማይወደስበት የሰራ እንትን የማይባልበት ዘመን ነበር ግን እኛ ያን ሁሉ ተቋቁመን ነበር ይኖር ነው እና አሁን እንግዲህ ወደ መጨረሻው አካባቢ ግን ይሄ ጀኔሬሽን የታደለ ጀኔሬሽን ነው ማለት የሰራ ሰው ይከበራል። ብዙ አርቲስቶችን ብዙ ህዝቡ ያከብራል እና ይሄ ነገር መምጣቱ ለእኛም ብቻም ሳይሆን አሁን እኔ የተቀበልኩት ለእኔ ብቻ ሳይሆን እኔን ለመሳሰሉ ሌሎች ደራሲያን፣ በቃ ከጎኔ አብረች ሰው የነበሩት ላለፉት፣ ለእናየ፣ ለነ ተዘራ፣ ለሚካሄ፣ ለነሳስፋ፣ ለሚነሳ፣ ለጥንቶ፣ ለነሳሌ ደጋጎ፣ ለእነሱ ክብር ሁሉ ተደረገ ነው የሚሰጠው። አሁን ባሉትም ደራሲያን በሙሉ ከጎኔ አቦተሰብ የነበሩ ደራሲ አንዳንዱት ሁሉ ለእኔ ተሰጠ ማለት ለእነዛ ተሰጠ ማለት እና መታሰቡ ራሱ ትልቅ ነገር ነው። በዜማ ና በግጥም ደረጃ ላይ እንግዲህ እኔ የመጀመሪያን የመሰል እንግዲህ ሳስበው እንግዲህ እና ህብረተሰቡ ይህን ነገር በጣም ደስ ብሎት ይቀበለዋል። እኛም በደስታ የምንቀበለው እና የሰራ ሰው መወደስ አለበት፣ የሰራ ሰው መከበር አለበት። ይሄን ነው ማምነ እና በጣም ጥሩ ነው፣ በጣም ደስ ይላል። እንግዲህ በመጨረሻ ማስተላለፍ ማመስገን የምትፈልገው ሰው ካለ አመስግን ና ወደ ደስታ ተቀላቀል። አሊያዙ ብዙ ኦኬ። በመጀመሪያ ደረጃ አንተን ማመስገን ፈልጋለሁ። ለዚህ ጉዳይ አስበህ አክብረህ ስለደቦክልና ስላነጋገርክኝ በአንተና ለባልደረቦች ምስጋና አቀርባለሁ። በመቀጠል የባህር ዳር ዩኒቨርሲቲ ይህን የክብር ዶክትሬት ለመስጠት መዘጋጀቱና ይህን ሀሳብ አቅርቦ ንን ክብር ለመስጠት ናንት በማቀዱ በጣም የባህርዳር ዩኒቨርሲቲ በጣም አመሰግናለሁ። በመቀጠልም የኔን ኩላሊት የቸረኝን የለገሰኝን እና ለሕይወት ያበቃኝን ሳሚ ተስፋዬን ወጣት ነው፣ ልጅ ነው። እሱንም በክብር እንግድነት ይዘው መጡ። አጋጣሚ ሳሚ ከኔ ጋር ነው የሚኖረው። እስራኤል ሀገር ነው የሚኖረው፣ ሚስት አግብቶ ልጆች ወልዶ ነው። ሁለት ልጆች አሉት፣ ነው የሚኖረው እና ከእስራኤል እዚህ ከአዲስ አበባ ወደ ባህር ዳር የቲኬትን የሆቴል ሁሉ ነገር ሸፍሽ ነው እዚህ ደረጃ ላይ ስላበቁን የባህር ዳር ዩኒቨርሲቲ አከብራለሁ ወይም ደሞ አመሰግናለሁ። ሌሎች በዚህ ጉዳይ ላይ የተሳተፉ ሰዎችን ደግሞ አመሰግናለሁ። ለመላው ኢትዮጵያ ሕዝብና እኔም የእኛን ዘመንም ሆነ የአሁኑ ዘመን ሙዚቃ የሚያደንቁ ወይም ሙዚቃ አድናቂዎችን በሙሉ ሁሉንም የኢትዮጵያ ሕዝብ አመሰግናለሁ። በጣም አመሰግናለሁ። አበበ አበይ፣ እግዲህ የቀረውን ጊዜ በሰላም በደስታ አሳልፍ። እንኳን ደሳ ለህዝብ አድማጮቻችን ስም በድጋሚ ደናውንልኝ ደናውን Bye, bye. bye. የተከበራችሁ አድማጮቻችን እንግዲህ ፕሮግራማችን ሊጠናቀቅ አንድ ሙዚቃ ነው የቀረው። እንግዲህ ከሰኞ ጀምሮ እንዳላችሁ በኢትዮጵያ ሰዓት አቆጣጠር ከሁለት ሰዓት እስከ ሁለት ሰዓት ተኩል ነው ጋቢና የሚኖረው። ከአሁን ካለበት ሰዓት እንግዲህ ግማሽ ሰዓት ወደ ታች ወርዶ ማለት ነው። እንግዲህ እዛ ላይ ጠብቁን ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል ከሚቀጥለው ሳምንት ጀምሮ በኢትዮጵያ ሰዓት አቆጣጠር ነው የሚተላለፈው። ፌስቡክ ላይ ቦም እንደዛ ሆኖ አት ቪ ማሪክ ስለሰጣችሁን አስተያየት እንግዲህ ስላደመጣችሁ ጊዜያችሁን ሰጣችሁ ስላደመጣችሁን በጣም አድርገን እናመሰግናለን። በጣም አሪፍ ቅዳሜና እሑድ እመኝላችኋለሁ። ዲጄ ፋትሱ ነበርኩኝ። ኢንጂነሪ ደግሞ ሱሌ ሱሌማን ነው። እንግዲህ በዚህ ሙዚቃ እንሰራበታችኋለን። አገር ይዳረሳ ይቀጥላል የዜማ የቅኔ የከሳውስት አገር የቅዱስ ገዳማት የታቦታ ደብር ፋሲለደስ አክሱም የታሪክ መሰከል መስቀል ጥላታችን የእምነታችን የምነታችን ሚስጥር ገዳማት መስጊዱ